ምዕራፍ 2 መጽሐፍ ቅዱስ በእግዚአብሔር ስትንፋስ የተጻፈ ነው ኔ በዚህ መጽሐፍ መግቢያ እንደተጠቀሰው ማንኛውም ሰው ለሚያስበውና ለሚያደርገው ሁሉ የስልጣን መሰረት አለው። ለክርስቲያን የስልጣን መሰረቱ ልዩ የሆነው መጽሐፍ ቅዱስ ነው። እስቲ እና መብታችንን ረጋ ብለን እንመርምረው። ባይብል ወይም መጽሐፍ ቅዱስ የሚለው የእንግሊዝኛው ቃል ጥቅልል ወይም መጽሐፍ ከሚለው የግሪክ ቃል የተገኘ ነው። እርግጥ የፓፕረስ ጥቅል ነው። ሉቃስ ምዕራፍ 4 ቁጥር 17 ዳንኤል ምዕራፍ 9 ቁጥር 2 በአዲስ ኪዳን ቅዱሳት መጽሐፍ የሚለውን ቃል በእግዚአብሔር መንፈስ የተጻፉትን በብሉ ኪዳን መጽሐፍትና ሁለተኛ ጢማቴዎስ ምዕራፍ 3 ቁጥር 16 እና ሮሜ ምዕራፍ 3 ቁጥር 2 ሌሎች የአዲስ ኪዳን ክፍሎችን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ለማመልከት እንጠቀምበታለን። የእግዚአብሔር ቃል የሚለውን ንዑስ አረግ ደግሞ የአዲስና የብሉ ኪዳን መጻሕፎችን ይገልጣል። ማቴዎስ ምዕራፍ 15 ቁጥር 6፣ ዮሐንስ ምዕራፍ 10 ቁጥር 35፣ ዕብራውያን ምዕራፍ 4 ቁጥር 12 እነዚህ ቃላት ከሁሉ ወደሚበልጥ መጽሐፍ የሚመሩና የእግዚአብሔርን ልዩ መገለጥ ለሰው የሚያስገነዝቡ ናቸው። በብዙ መመዘኛዎች ሲታይ መጽሐፍ ቅዱስ ልዩ ነው። ከአንድ ሺ አምስት መቶ ዓመታት በፊት በፈጀ ጊዜ ከአርባ በሚበልጡ ልዩ ልዩ ደራሲዎች የተጻፈ ይሁን እንጂ አንድ ወጥ የሆነና በውስጡ ያለው ሀሳብ የማይቃረን ነው። ስለሚታወቀውና ስለማይታወቀው፣ ስለ ደስታና ሐዘን፣ ስለ ሰው ልጅን አነሳስና ውድቀት ስላለፈውና ስለመጪው ጊዜ ያለ አንዳች ማመንታት በቁርጥ ይናገራል። እንደዚህ በስፋትና በትክክል የሚናገር ሌላ መጽሐፍ የለም። የመገለጥ ትርጉምና መንገዶቹ መገለጥ ማለት ሽፋንን ማስወገድ ወይም ገሃድ ማድረግ ማለት ነው። ከመጽሐፍ ቅዱስ ጋር በማዛመድ የተሰጠውን ትርጉም ስናይ ደግሞ ጨርሶ ሊያውቀው የማይችለውን ነገር የእግዚአብሔር እግዚአብሔር ራሱ ያሳወቀ መሆኑን ያመለክታል። ይሁን እንጂ ይህን በቂ መግለጫ አይሆንም። ምክንያቱም ሰዎች በቦታው በመገኘት የአይን ምስክር ለመሆን የበቁባቸው ብዙ ድርጊቶች በመጽሐፍ ቅዱስ ውስጥ ተጠቅሰው ስለምናገኝ ነው። መለኮታዊ መገለጥ ባይጨመርበት ኖሮ ግን ልናውቃቸው የማንችላቸው አያሌ ነገሮች እንደተሰወሩ በቀሩ ነበር። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መጽሐፍ ቅዱስ በመንፈስ የተገለጠ ሥራ መሆኑን ተመልክቷል። ስለዚህ መገለጥ ስንል ተፈጥሯዊ ወይም መለኮታዊ በሆነ መንገድ ሊፈጸም የሚችል ሲሆን ስለ መጽሐፍ ቅዱስ ስለ ራስ መጽሐፍ ቅዱስ ስለ ራሱ ወይም ስለ መጽሐፍ ቅዱስ ልዩ ልዩ ክፍሎች ያስተምረናል። እግዚአብሔር ስለ ወደፊት ሁኔታዎች ለነቢያቱ ገለጣ ገለጠላቸው እንደሚለው አይነት ወይም መጽሐፍ ቅዱስን ሙሉ በሙሉ በመጥቀስ ከየምዕራፉ ተስማሚ ስለሆነው ትርጉም መግለጥ ሊሆን ይችላል። የመገለጥ መንገዶች አጠቃላይና ልዩ በሚል ሁለት ዋና ዋና ክፍሎች ተመድበዋል። አጠቃላይ መገለጥ ከክርስቶስና ከመጽሐፍ ቅዱስ ውጪ የሆኑትን መንገዶች ያካትታል። ለምሳሌ እግዚአብሔርን በፍጥረታቱ መገለጥ ሮሜ ምዕራፍ 1 ቁጥር 18 እስከ 21 ለሰው ልጆች ባደረገው ልዩ ስጦታ ሮሜ ምዕራፍ 8 ቁጥር 28 ማለትን ዓለማትን በማጽናት ቆላሲያስ ምዕራፍ 1 ቁጥር 17፣ እንዲሁም የሰው ሞራላዊ ተፈጥሮ በመገንባት ዘፍጥረት ምዕራፍ 1 ቁጥር 26፣ ሐዋርያት ምዕራፍ 17 ቁጥር 29 የመሳሰሉ ሊጠቀሱ ይችላሉ። ልዩ መገለጥ ደግሞ በክርስቶስና ዮሐንስ ምዕራፍ 1 18፣ እንዲሁም በመጽሐፍ ቅዱስ በኩል የተገለጠው አንደኛ ዮሐንስ ምዕራፍ 5 ቁጥር 9 እስከ 12 ነው። በአጠቃላይ መገለጥ ውስጥ በአንድ በኩል እግዚአብሔር የሚያስፈልገው እንዲያውቅ በአጠቃላይ መገለጥ ሰው በአንድ በኩል እግዚአብሔር እንደሚያስፈልገው እንዲያውቅ፣ በሌላ በኩል ደግሞ የተገለጠው ጸጋ ካልተቀበለ ለፍርድ እንደሚዳረግ ያስጠነቅቀዋል። ለመዳን ያለው ብቸኛ መንገድ ግን በክርስቶስ ማመን ይሆናል። አዋርያ ሥራ ምዕራፍ 4 ቁጥር 12። ይህ ማብራሪያ አጥጋቢ ካልመሰለዎ እስቲ በሚከተለው መንገድ ለማየት ይሞክሩ! ለምሳሌ የትምህርት ቤቱን ዕዳ ለመክፈል አራት መቶ ብር የሚያስፈልገው ተማሪ ያውቃሉ እንበል። ተማሪው ዕዳውን እንዲያቃልል ሶስት ብር ይሰጡታል። ይህ ብቻ ነው እንዴ ሊሰጡኝ የሚችሉት? ይህን ብቻ ነው ሊሰጡት የሚችሉት እርሶ እሱ ግን እያሾፈ ይህ ትንሽ ገንዘብ የአራት መቶ ብር ዕዳዬን ለመክፈል ምን ያህል ይፈይደኛል ብሎ ብሩን በንቀት ቢመልሶለትና እንደ አጋጣሚ ደግሞ እርሶ በስጦታ ብዙ ብር ቢያገኙ ለዚያ ተማሪ በሌላ ቀን ተጨማሪ መቶ ብር ሊሰጡት ይነሳሱ ይሆን? አይመስለኝም። ለሰጡት ሶስት ብር አመስግኖት ቢሆን ኖረው ግን ሌላ ተጨማሪ እርዳታ ሊያደርጉለት ይገፋፉ ነበር። ልክ እንደዚሁ የእግዚአብሔር አጠቃላይ መገለጥ ከተናቀ ፍርድን ሊያስከትል፣ ቢቀበሉት ግን ለመዳን አስፈላጊ የሆነውን የወንጌል የምሥራች ያመጣል። ሐዋር 10 ምዕራፍ 10 ቁጥር 3 እስከ 6። ስትንፋሰ እግዚአብሔር ማለት ምን ማለት ነው? መገለጥ እግዚአብሔር በተለይ ራሱን ለሰዎች ያሳወቀበት ሁኔታ ሲያሳስብ ስትንፋሰ እግዚአብሔር ወይም ኢንስፒሬሽን ግን የሚያመለክተው የተገለጡትን ሀሳቦች ሐሳቦች በጽሑፍ መዝግቦ ማስፈረን ነው። ይህ ጽሑፍ መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የአማርኛው መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ስል፣ የግሪኩ መጽሐፍ ቅዱስ ደግሞ በእግዚአብሔር የተተነፈሱ መጻሕፍት ሁሉ ይላል። የአንድ ሰው ንግግር በቀጥታ ከስትንፋስ ጋር የተያዘ እንደመሆኑ ሁሉ እግዚአብሔር ለሰው ዘር መገለጥም ከስትንፋሱ ጋር የተዛመደ ነው። ጥቅሱ መጽሐፍ ቅዱስ በምን መልክ እንደተዘጋጀ ግልጥ ባያደርገውም በእግዚአብሔር መንፈስ ቀስቃሽነት የተጻፈ መሆኑን ግን ያስረዳል። ስትንፋሰ እግዚአብሔር የሚለው ቃል ፍቺ መጽሐፍ ቅዱስ በእግዚአብሔር እስትንፋስ የተዘጋጀ ለሚለው ሀሳብ በበኩሌ የሚሰጠው ማብራሪያ እግዚአብሔር ፍጡሩ የሆኑትን ሰዎች ወይም ደራሲዎች ማንነታቸውን ሳይሽር በበላይነት ብቻ እየተቆጣጠረ ያለ አንዳች ስህተት በመጀመሪያ ቋንቋቸው እንዲጽፉ አድርጓል የሚል ነው። ይህ አባባል አጥብ አጥብቀን ልናተኩርባቸው የሚገቡ ነጥቦች አሉት። እግዚአብሔር ሰዎቹን ቃል በቃል ባያጽፋቸውም በበላይነት ተቆጣጥሯቸዋል። ደራሲያኑ ያለ ተጽዕኖ የየራሳቸውን ያጻጻፍ ስልት ተጠቅመዋል። ያም ሆኖ የእጅ ጽሑፎቻቸው ስህተት አልነበረባቸው። ስለ እስትንፋሰ እግዚአብሔር ያሉ አመለካከቶች ከላይ በተጠቀሰው ትርጉምና መልእክት ሰዎች ሁሉ ይስማማሉ ማለት አይደለም። አንደኛ፣ አንዳንዶቹ አንዳንዶች መጽሐፍ ቅዱስን የጻፉት ሰዎች በጣም ብልሆች እንደነበሩ ያምኑና ቢሆኑም በታሪክ እንደታዩት ሌሎች አስተዋይ ሰዎች በግላቸው ተነሳስተው ጻፉት እንጂ በመንፈስ ቅዱስ በመንፈስ አልተገፋፉም ይላሉ። ይህ አመለካከት ሰዎቹ ተፈጥሯዊ ተሰጥኦ እንደነበራቸው ይደግፍ እንጂ ከተፈጥሮ ውጪ በሌላ ኃይል እንዳልተመሩ ያመለክታል። ሁለተኛ፣ ከዚህ አስተሳሰብ አንድ ደረጃ ከፍ ያለው ሌላ አመለካከት ደግሞ መስጥራዊ ወይም ተመስጧዊ ቅስቀሳ ተብሎ የሚጠራ ሲሆን፣ የዚህ አመለካከት አቀንቃኞች መጽሐፍ ቅዱስን የጻፉት ሁሉ እንደማን ናቸውም የዘመናችን አማኞች በመንፈስ የተሞሉና የተማሩ ናቸው የተመሩ ናቸው የሚል ሆኖ እናገኘዋለን። እንዲህ ከሆነ ዛሬ በማንኛውም በመንፈስ ቅዱስ የተሞላ ክርስቲያን መጽሐፍ ቅዱስን ልጽፍ ይችላል ማለት ነው። ልክ ይህን የሚመስል ሌላ ሀሳብ ደግሞ መጽሐፍ ቅዱስን የጻፉት ከሌሎች ላቅ ባለ ሁኔታ መንፈስ ቅዱስ የመራቸው ሰዎች ናቸው ይላል። ሶስተኛ ሌላው የተለመደ ገል ገለጣ ደግሞ ጸሐፊዎች ምን ድርሻ ምንም ድርሻ ሳይኖራቸው ልጻፍ የተገባውን ሁሉ እግዚአብሔር ቃል በቃል እየነገረ አጽፏቸዋል የሚል ነው። እርግጥ ከመጽሐፍ ቅዱስ ክፍሎች አንዳንዶቹ እግዚአብሔር ቃል በቃል ያጻፋቸው መሆኑ የሚያጠራጥር አይደለም፣ እንደ አስርቱ ትእዛዛት እና ሌሎችም ሕጎች። ይሁንና ጸሐፊዎቹ በተለያየ ደረጃ የራሳቸውን ያጻጻፍ ስልት እንዲጠቀሙ እግዚአብሔር ነጻነት ሰጥቷቸዋል። በሚል መንፈስ መረዳት ينوربنا اراتنيا كفلسطين ስትንፋስ እግዚአብሔር አለበት የሚሉ ወገኖች አመለካከት ደግሞ አንዳንዶቹ የመጽሐፍ ቅዱስ ክፍሎች ማለትም ሰው ሊያውቃቸው የማይችል እንደ ፍጥረት ታሪክ የነቢያት መጽሐፍ ወዘተ ያሉት ብቻ በመለኮታ እስትንፋስ ተጽፈዋል ይላል። አምስተኛ ብዙ ደጋፊዎች ያሉት ሌላ አስተሳሰብ ደግሞ የመጽሐፉ ጽንሰ ሐሳብ በእግዚአብሔር መንፈስ መሪነት ይገኝ እንጂ ቃላቱ የእግዚአብሔር አይደሉም ይላል። ይህ አባባል ቃሎት ቃላቶቹ ትክክል ባይሆኑም ምንም አይደለም የሚል መብት የሚሰጥ ይመስላል። ስድስተኛ የኒው ኦርቶዶክስ ወይም የባርቲያን ተከታዮች በዮሐንስ ምዕራፍ 1 ቁጥር 1 እንደተጠቀሰው መጽሐፍ ቅዱስ ለእግዚአብሔር ቃል በግሪክኛ ሎጎስ ምስክር ነው በማለት ያስተምራሉ። እንዲሁም የባርት ተከታይ የሆኑ ሰው መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ነው ይል ይሆናል። ሆኖም ይህ እውነት የሚሆነው በሁለተኛ ደረጃ ሲሆን፣ ምክንያቱም ክርስቶስ ዋነኛው ቃል በመሆኑ ነው። ባርቲያኖች መጽሐፍ ቅዱስ ብቃት በሌላቸው ጸሐፊዎች የተጻፈና በስህተት የተሞላ በመሆኑ የቃሉን የተሟላና ትክክለኛ መግለጫ ልሰጥ አይችልም ብለው ያምናሉ። ባርቲያኖች የተባሉት የተቀበሉት ለዘብተኛ አመለካከት በስህተት የተሞላ ቢሆንም ስለ ክርስቶስ ለማስተማር እንደ መሳሪያ ይጠቀሙበታል። ሰባተኛ በአብዛኛዎቹ እምነት አጥባቂዎች ዛሬ ዘንድ ዛሬ ያለው አመለካከት የመጽሐፍ ቅዱስ የማነሳሳት ዓላማ ተብሎ ሊለይ ይችላል። ማለትም መጽሐፍ ቅዱስ አንዳንድ ሊታረቁ የማይችሉ እውነቶችን ቢይዝም በትምህርቱ ሙሉነት ግን የእግዚአብሔርን ዓላማ ያሟላል ይላሉ። ይህን ሐሳብ የሚደግፉ ወገኖች አመለካከታቸውን ሲያጠናክሩ መጽሐፍ ቅዱስ ስህተትና ግድፈት አልባ ነው የሚለውን አባባል የሚጠቀሙት ለታሪካዊ እውነታው ወይም ለይዘቱ ሳይሆን ለአላማውና ለአጠቃላይ ትምህርቱ ግብ ነው። አንድ ጸሐፊ በቅርቡን የመጽሐፍ ቅዱስ ስህተት እና ግድፈት የለውም የሚለው እግዚአብሔር በኢየሱስ ክርስቶስ መገለጥ አማካኝነት ለሰዎች ያለውን የመዳን አላማ ስለሚያከናውን ነው ብሏል። ይህ ማለት የእግዚአብሔር መገለጥ የሆነው ደህንነት ስህተት በሌለው መንገድ ይተላለፍ እንጂ ጸሐፊዎቹ ግን ስህተት ሊኖራቸው ይችላል ማለት ነው። ይህን አቋም ከባርቲያኖች አስተሳሰብ ጋር ስናነጻጽረው ስለ መጽሐፍ ቅዱስ ጸሐፊዎች፣ ስለ ተጻፈበት ጊዜ፣ በአጠቃላይ ስለ መጽሐፍ ቅዱስ ተአማንነት ጥብቅ አቋም አላቸው። ነገር ግን በታሪክ አቅጣጫዎች ስህተት አለው ካሉ በትምህርቱ ውስጥ አቅጣጫ ስህተት እንደሌለው ማን በእርግጠኛነት መናገር ይችላል? ደግሞስ ትምህርቱንና ታሪክን የሚለይ ማን ነው? በክርስቶስ ኢየሱስ ሕይወት የተከናወኑትን ታላላቅ ድርጊቶች ስናስታውስ የመጽሐፍ ቅዱስ ትምህርቶች በታሪክ ትክክል መሆናቸውን እናምናለን። መጽሐፍ ቅዱሳዊ ምስክርነት ጊዜ ተለዋዋጭ መሆኑን ለመረዳት ለማስረዳት ያህል ከጥቂት ዓመታት በፊት አንድ ሰው እምነቱን ለመግለጥ መጽሐፍ ቅዱስን የእግዚአብሔር ቃል እንደሆነ ማመኑ ብቻ በቂ ነበር። ከዚያም በእግዚአብሔር እስትንፋስ የተጻፈ ቃል ማለት አስፈላጊ ሆነ። ቀጠለና ደግሞ ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ብሎ መጨመር አስፈለገ። ከዚያም ይህንኑ ለማለት ሙሉ በሙሉ ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ተባለ። ቀጥ ቀጠለናም ሙሉ በሙሉ ስህተት አልባ የሆነ ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ማለት አስፈላጊ ሆነ። ዛሬ ደግሞ ሙሉ በሙሉ አል በቃል በመጀመሪያም ጽሑፉ ጽሑፍ ስህተት የሌለበት በእግዚአብሔር እስትንፋስ የተጻፈ ቃል ለመባል፣ በቃ ይህ ሁሉ ሆኖ ሰዎች የተፈለገውን ሀሳብ በግልጥ ማስተላለፍ አልቻሉም። መጽሐፍ ቅዱስ ስለ ራሱ ምን ይላል? ያቀፋቸው መጽሐፍትን በሙሉ አንደኛ ያቀፋቸው መጽሐፍት በሙሉ የእግዚአብሔር መንፈስ ያለባቸው የእግዚአብሔር መንፈስ አለባቸው ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ይህ ማለት እውነተኛ አምላክ ሮሜ ምዕራፍ 3 ቁጥር 4 እውነትን ተንፍሶባቸዋል ማለት ነው። ሁለተኛ ታዲያ ሰው ይህን መጽሐፉን በምጽፍበት ጊዜ እውነትን ለማኮላሸት የሞከረው አይደለም። መጽሐፍ ቅዱስ ሲመሰክር የጻፉት ሰዎች በመንፈስ ተነድተው ጻፉት ይላል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21። ስለዚህ ከእያንዳንዱ ሰብዓዊ ጻፊ ጋር መንፈስ ቅዱስ አብሮ ይሰራ ነበር። በተለያዩ ሰዎች የተጻፉ የብሉይ ኪዳን ጽሑፎች በአዲስ ኪዳን ተጠቅሰው የሚገኝ ሲሆን የሁሉም ደራሲ መንፈስ ቅዱስ እንደሆነ ተናግሯል። እንግዲህ ሁለት ደራሲዎች እንዳሉ እንረዳለን ማለት ነው። ማርቆስ ምዕራፍ 12 ቁጥር 36 እና ዳዊት መዝሙር በመዝሙር 110 ላይ ያሰፈረውን መንፈስ ቅዱስ እንደጻፈው ይገልጣል። በሐዋርያት ምዕራፍ 1 ቁጥር 16 እና ምዕራፍ 4 ቁጥር 24 እስከ 25 ላይ እንደተገለጠው በመዝሙር 41 እንዲሁም በመዝሙር 2 ላይ የተጻፉት ሐሳቦች በመንፈስ ቅዱስ የተጻፉ ናቸው። በተጨማሪ ብራውያን ምዕራፍ 3 ቁጥር 7 ምዕራፍ 10 ቁጥር 15 እስከ 16ን ይመልከቱ። ሶስተኛ፣ ነገር ግን ጽሑፍ አልፎ አልፎ የጻፋቸውን ዘይቤና አገላለጥ የሚያንጸባርቅ መሆኑ ይታያል። ይህ ሁኔታ ሁለት ጸሐፊዎች ከሚያዘጋጁት ጽሑፍ የሚጠበቅ ሲሆን ጸሐፊዎቹ የራሳቸውን ስል ተጠቅመዋል ማለት ስህተት ፈጽመዋል ማለት አይሆንም። እንደምሳሌ ሮሜ ምዕራፍ 9 ቁጥር 1 እስከ 3ን ይመልከቱ። አራተኛ መጽሐፍ ቅዱስ ስህተት እንደሌለበት ራሱም ይመሰክራል። ጌታችን ስለ አንዲት ነጥብ የገለጠውን ለዚህ አሳማኝ ማስረጃ ይሆናል። እውነት እውነት እላችኋለሁ አለ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም። ማቴዎስ ምዕራፍ አምስት ቁጥር አስራ ስምንት የውጣ የተባለው በዕብራይስጥ ዮድ የተሰኘ ፍደል ሲሆን ከፍደሎች ሁሉ ትንሹ ነው። በሌላም በኩል ነጥብ ፍደልን ከፍደል ለመለየት የሚጠቀም ነው። በሌላ አባባል ጌታ የሚናገረው እያንዳንዱ ፍደል ወይም እያንዳንዱ ቃል ጠቃሚ በመሆኑ ብሉይ ኪዳን የተገለጠው ሁሉ ፊደል በፊደል ቃል በቃል ተፈጻሚ ይሆናል በማቴዎስ ምዕራፍ 22 ቁጥር 32 ላይ ጌታ በቋንቋ ህግ የአሁኑን ጊዜን ግስ ጥቅም አሳይቷል የትንሳኤን እውነት ለማጠናከር እግዚአብሔር የያዋን አምላክ መሆኑን ለሰዱቃውያን ሲያስረዳ ከብዙ አመታት በፊት የሞቱ ቢሆን ቢሆንም የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ በማለት ለሙሴ የተናገረው ቃል በመድገም አስረድቷቸዋል። ትንሣኤ እውነት ባይሆን ኖሮ አምላካቸው እኔ ነበርሁ ባለ ነበር። እንዲሁም ስለ ራሱ አምላክነት ሲከራከር በመዝሙር መቶ አስር ቁጥር አንድ ላይ የተጠቀሰውን መሠረት በማድረግ ጌታ የሚለውን ቃል ተጠቅሞበታል። ማቴዎስ ምዕራፍ 22 ቁጥር 41 እስከ 46። መጽሐፉ ስህተት እንደሌለው ባያምን ኖሮ ክርክሩ ትርጉም ባልኖረውም ነበር። በሌላ ወቅት እግዚአብሔርን ትሳደባለህ ለተባለው ክስ መዝሙር 82 ቁጥር 6ን በመጥቀስ አሳማኝ መልስ ሰጥቶበታል። ዮሐንስ 10፡34 መጽሐፍ ያለው ቃል ሁሉ እንደማይሻር ለከሳሾቹ በማስገንዘብ በዚሁ ጥቅስ ክርክሩን አጠናክሯል። ጳውሎስም በገላትያ ምዕራፍ 3 ቁጥር 16 ሲያስረዳ በቋንቋ ሕግ የነጠላ ቁጥር ከብዙ ቁጥር ይልቅ ጥቅም እንዳለው በማነጻጸር ያሳያል። ስለሆነም በቋንቋ አጠቃቀም የነጠላና የብዙ ቁጥር ልዩነት ባይታመንበትን ኖሮ ባይታመንበት ኖሮ የጳውሎስ ክርክር ዋጋ አይኖረውም ነበር። ይህን ሁሉ ምሳሌ ስንመለከት መጽሐፍ ቅዱስ ስለ ራሱ ትክክለኛነት የሚመሰክረውን ለመቀበል እንገደዳለን። አምስተኛ መጽሐፍ ቅዱስ ስህተት እንደሌለበት የሚያምን ሁሉ በመጽሐፍ በመጽሐፉ የተጠቀሱ የንግግር ምሳሌዎች እንዳሉ አይክድም። እንደ የምድር ዳርቻ ራይ ምዕራፍ ሰባት ቁጥር አንድ እነዚህ አባባሎች እስካሁን ትክክለኛ መልእክት በማስተላለፍ ጥቅም ላይ ውለዋል። ስድስተኛ ደራሲዎች ጽሁፋቸውን ከማቅረባቸው በፊት የተለያዩ ምርምሮችን ማድረጋቸው የሚካድ አይደለም። ሉቃስ ምዕራፍ አንድ ቁጥር አንድ እስከ አራት የዛኑ ያህል ጽሁፉ ከስህተት ነጻ የሆነው በመንፈስ ቅዱስ ተቆጣጣሪነት መሆኑን እናምናለን። ሰባተኛ ደግሞም ዛሬ እንደምናየው በመጽሐፉ አንዳንድ ክፍሎች ውስጥ ችግር አልነበረም ብለን ሙሉ በሙሉ አንክድም። ነገር ግን ችግርና ስህተት የተለያዩ ጉዳዮች ናቸው። መጽሐፍ ቅዱስ በእግዚአብሔር መንፈስ መጽሐፉንና ከስህተት ነጻ መሆኑን ራሱ ይመሰክራል። ሰው የተለያዩ ችግሮች ቢገጥሙትም እምነቱን በሚሻረው የሰው ሀሳብ ላይ ከማድረግ ይልቅ ተፈትኖ እውነትነቱ በተረጋገጠው እግዚአብሔር ቃል ቢያደርግ የጸና ዋስትና ይኖረዋል። ሰው ያንዳንድ ነገሮችን መንስኤ ለማወቅ ዕውቀቱ ውስን ነው፣ ግምታዊ ግንዛቤውም ስህተት ላይ እንደሚጥለው ተረጋግጧል። በመጽሐፍ ቅዱስ ውስጥ አሉ የሚባሉት ችግሮች ግን የጊዜ ጉዳይ ሆኖ ዛሬ ምስጢር ቢሆኑብንም መፍትሄዎቻቸው ወደፊት እየተገለጠ እንደሚሄድ አያጠራጥረም። የትኞቹ ናቸው የመጽሐፍ ቅዱስ መጽሐፍት? የትኞቹ ናቸው የመጽሐፍ ቅዱስ መጽሐፍት? የካኖን ትርጉም። የትኞቹ መጽሐፍት ናቸው በመጽሐፍ ቅዱስ ውስጥ መታቀፍ ያለባቸው የሚለውን ጥያቄ የካኖን ጥያቄ ይባላል። ካኖን የሚለው ቃል የተገኘው ከግሪክ ሲሆን ትርጉሙ መለኪያ ወይም መስፈሪያ ማለት ነው። ቃሉን ከመጽሐፍ ቅዱስ ጋር ስናዛምደው በስልጣንና በሀቀኛነታቸው መመዘኛውን ያለፉትን መጽሐፍት የሚያመለክት ይሆናል። ስለዚህም እነዚህ መጽሐፍት የሕይወታችን መለኪያ ወይም መመሪያ ናቸው ማለት ነው። የመጽሐፍቱ መሰባሰብ እንዴት ተከናወነ? የካኖን መመዘኛዎች ከሁሉ አስቀድሞ አንዳንድ መጽሐፍት ለመመዘኛ ከመቅረባቸው በፊት ገና ስጻፉ ካኖናውያን እንደነበሩ ማስታወስ ጠቃሚ ነው። ይህ አባባል ፈተና ባይሰጣቸውም እጅግ ብልህ የሆኑ ተማሪዎች አሉ እንደማለት ነው። ፈተናው የሚያረጋግጠው ያለውን እውቀት ነው። ልክ እንደዚህ ሁሉ አንዳንድ መጽሐፍ ካኖናዊ የሚያደርገው ቤተ ክርስቲያን ወይም ጉባኤ አይደለም። መጽሐፉ ገና ስጻፍ ሐቀኛ ወይም ሐሰተኛ መሆኑ ይታወቃል። ቤተ ክርስቲያናት ወይም ጉባኤዎች አንዳንድ መጽሐፍት የእግዚአብሔር ቃል ለመሆናቸው እውቅና በመስጠት አረጋግጠዋል። እነዚህ ተቀባይነት ያገኙ መጽሕፍት ከጊዜ ብዛት ተጠረዘው ነው አሁን በምናየው መልክ መጽሐፍ ቅዱስ የሚል ስያሜ ለማግኘት የበቁት። ቤተ ክርስቲያን መጽሐፍቱን የለካችባቸው መመዘኛዎች ምንድን ናቸው? አንደኛው በቅድሚያ የሚቀርበው ፈተና የጸሐፊውን ስልጣን ማወቅ ነው። ብሉ ኪዳን ስልጣኑ የሕግ ሰጪው የነቢይ ወይም በእስራኤል የነበረ መሪ እንደነበር ያመለክታል። በአዲስ ኪዳን ደግሞ መጽሐፉ ተቀባይነት ለማግኘት በሐዋርያ መጻፍ ወይም መደገፍ ከዚያም አልፎ የሐዋርያ ፍርማ ወይም የውክልና ስልጣን ማስረጃ እንዲኖረው ያስፈልግ ነበር። ለምሳሌ ጴጥሮስ የማርቆስ ጳውሎስም የሉቃስ ደጋፊዎች ነበሩ ሁለተኛ መጽሐፍቱ ራሳቸው በይዘታቸው የእግዚአብሔር መንፈስ ያለባቸው መሆናቸውን ማረጋገጥ ነበረባቸው ለሚያነባው ሰው ይዘቱ ከተራ መጽሐፍ የተለየ የእግዚአብሔርን መገለጥ በመናገር ለማሳመን ብቃት ያለው መሆን ነበረበት ሶስተኛ መጽሐፍትን በካኖናዊነት ለመመዝገብ የቤተ ክርስቲያንም ውሳኔ ጠቃሚ ነበር። የጥንታዊት ቤተ ክርስቲያን አባላት የእግዚአብሔር መንፈስ አለባቸው የሚሏቸውን መጻሕፍት ዝርዝር በተመለከተ በመካከላቸው አስገራሚ መስማማት ነበር። አንዳንድ የቤተ ክርስቲያናት ጥቂት መጻሕፍትን ለመቀበል ለጊዜው መጠራጠራቸው እርግጥ ነው። ብዙ ቤተ ክርስቲያናት የተጠራጠሯቸው መጽሐፍት ግን መቼም ተቀባይነት አላገኙም። የካኖን አመሰራረት የመጽሐፍ ቅዱስ ካኖን የተጀመረው እያንዳንዱ መጽሐፍ መጽሐፍ በተጀመረ ጊዜ ሲሆን ያበቃውም የመጨረሻው መጽሐፍ ሲጠናቀቅ ነው ለማለት ይቻላል። ስለ ካኖን አደረጃጀት ስንነጋገር የመጽሐፍቱ ካኖናዊነት ታውቆ በቤተ ክርስቲያን ተቀባይነት ስላገኙበት ጊዜ መናገራችን ነው። ይህ ደግሞ ጊዜ ወስዷል። አንዳንድ የታሪክ ጸሐፊዎች በካኖናዊነት የተመዘኑና ተቀባይነት ያገኙ የብሉይ ኪዳን መጽሐፍት በአምስተኛው መቶ ዓመተ ዓለም በእዝራ የተሰበሰቡና የተቀናበሩ መሆናቸውን ያስረዳሉ። ጆሴፈስ በተባለ ጸሐፊ የተጠቀሱ ማስረጃዎች 95 ዓመተ ምህረት እንዲሁም መጽሐፈ እዚ ደረስ ካልእ 14 በ100 ዓመተ ምህረት እውቅና ያገኙ የብሉ ኬዳን ካኖን መጽሐፍት የምናውቃቸው 39ኙ መሆናቸውን ይጠቁማሉ። ጀሚኒያ ከ7 እስከ 100 ዓመተ ምህረት ይባል በነበረ ትምህርት ቤት የተካሄደው ውይይትም የካኖን ውሳኔ ያረጋግጣል። ጌታችን ከአቤል እስከ ዘካርያስ እግዚአብሔር ለእስራኤል የላካቸው ነቢያት ስለ መገደላቸው አንስቶ ሉቃስ ምዕራፍ 11 ቁጥር 51 የብሉይ ኪዳን ካኖን ድንበር አመልክቷል። የአቤል ሞት በዘፍጥረት ሲሆን የዘካርያስ ሞት ደግሞ በሁለተኛ ዜና ምዕራፍ 24 ቁጥር 20 እስከ 21 እንደሆነ እንገነዘባለን። ይህ መጽሐፍ በብራውያን መጽሐፍ ቅዱስ የመጨረሻ ነበር። እንደ አማርኛው መጽሐፍ ቅዱስ እንደ መልኪያስ አልነበረም። ስለዚህ ይህ የጌታ አነጋገር በደላችሁ ከዘፍጥረት እስከ መልኪያስ ባሉት መጽሐፍ ተጽፏል እንደማለት ነው። ከዚያም ሌላ ምንም እንኳን ስለ ብዙ ሰማይትነት የተመዘገበ ታሪክ ቢኖርባቸው ጌታ በዚያ ጊዜ ከነበሩት አዋልድ መጽሀፍት አንዳቸውንም አለመጨመርም ነው፣ አልጨመረ። በአዲስ ኪዳን ያሉትን 27ቱን መጽሀፍት ዝርዝር ያዘጋጀው በ397 ዓመተ ምህረት በካርታጎ የተሰበሰበው የመጀመሪያ ቤተክርስቲያን ጉባኤ ነው። ከዚያ በፊት ግን አንዳንድ መጽሀፍት እንደ እግዚአብሔር ቃል ተቆጥረው ነበር። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16፣ አንደኛ ጢማቴዎስ 5 17። ከሐዋርያት ዘመን በኋላ ብዙዎቹ ተቀባይነት አግኝተዋል። እብራውያን፣ ያዕቆብ፣ ሁለተኛ ጴጥሮስ፣ ሁለተኛና ሶስተኛ ዮሐንስና የይሁዳ መልእክቶች ለጥቂት ጊዜ አከራክረው ነበር። የካኖናዊነት ምርጫ ጉዳይ እያንዳንዱ መጽሐፍ ተፈትኖ እስካለፈበት ጊዜ ድረስ የቀጠለ ነበር። አስራ ሁለቱ አዋልድ መጽሐፍት ግን የተከበሩ ቢሆኑም የእግዚአብሔር ቃል ተብለው እንደ ሌሎቹ የብሉ ኪዳን መጽሐፍት በአይሁዳውያንም ሆነ በጌታችን ተቀባይነት አላገኙ። ሰብቱ አጀንት በሶስተኛው መቶ አመት አለም የብሉ ኪዳን የግሪክ ትርጓሜ የአዋልድን መጽሐፍት ከብሉይ ኪዳን ካኖናዊ መጽሐፍት ጋር ጨምሯቸዋል። ጀሮም 340 እስከ 420 ዓመተ ምህረት የቫልጌትን መጽሐፍ የመጽሐፍ ቅዱስ የላቲን ትርጉም ስተረጉም ካኖናዊ መጻሕፍትን ከአዋልድ ለይቷቸዋል። በዚህ ድርጊቱ አዋልድ ወይም አፖክሪፋል መጻሕፍትን በሁለተኛው ደረጃ የመደባቸው ነው። የመደባቸው የትሬንት ጉባኤ በ18 በ1548 ዓመተ ምህረት በበኩሉ እነዚህ መጽሐፍት ካኖናዊ ናቸው ቢባልም እንኳን በኋላ የተነሱት እምነት አዳሾች ሪፎርመርስ ይህን ሀሳብ አልተቀበሉትም። የእንግሊዝኛው መጽሐፍ ቅዱስ የካቨርዴል የጄኔቫና የኪንግ ጀምስ ትርጉም አዋልድ መጻሕፍትን ለይቷቸዋል። አዋልድ መጻሕፍትን በመጀመሪያ ሙሉ በሙሉ ያገለላቸው በ1640 ዓ.ም አምስተርዳም የታተመው የጄኔቫ መጽሐፍ ቅዱስ ሲሆን ይህ ተግባር የተደገመው ደግሞ በአሜሪካ የታተመው የመጀመሪያው የእንግሊዝኛ መጽሐፍ ቅዱስ አይትኬን መጽሐፍ ቅዱስ 1782 ዓ.ም ነው። የአሁኑ ትርጉም ታማኝነት አለው። የመጀመሪያዎቹ የብሉ ኪዳን ቅጂዎች ከሙሴ ጀምሮ 1450 ዓመተ ዓለም እስከ ሚልኪያስ 400 ዓመተ ዓለም የተጻፉና በብራና ወይም በመቃ ቅጠል ፓፒረስ ነበር። የሙት ባህር ጥቅሎች የተባሉት እጅግ ድንቅ ቅጂዎች በ1947 ዓመተ ምህረት እስከ ተገኙ ድረስ የነበረው ጥንታዊ ቅጂ ከ895 ዓመተ ምህረት በኋላ የተጻፈው ብሉይ ኪዳን ነበር። ይህም የሆነው አይሁዳውያን የሚጠቀሙበት ቅጂ ሲያረጅ ከልዩ አክብሮት የተነሳ የመቅበር ሃይማኖታዊ ልምድ ስለነበራቸው ነው። እርግጥ መሰሪት የተባሉ በ600 እስከ 900 ዓመተም 950 አመተ ምህረት ብዙ የፊደል ህጎችን በማውጣት ያዘጋጇቸው ቅጂዎች ስህተት እንዳይኖርባቸው በጥብቅ ይጠነቀቁ ነበር። እያንዳንዱ ቅጂ በጥንቃቄ መገልበጡን ለማረጋገጥ በገጹ መካከል የሚገኙበትን ፍድሎች ይቆጥሩ ነበር። ስለዚሁ አሰራር አንድ ሰው አድናቆቱን ሲገልጥ ሊቆጠር የሚቻለው ሁሉ ተቆጥሯል ብሏል። ከሙት ባህር ጥቅሎች በኋላ ከሁለተኛው እስከ አንደኛው መቶ ዓመት ዓለም ድረስ በዕብራይስጥ ቋንቋ የተጻፉ ሌሎች ጽሁፎች ለማግኘት ተችሏል። ከብሉይ ኪዳን መጻሕፍት ውስጥ መጽሐፈ አስቴር ባስተቀር ሁሉንም ለማግኘት ችለዋል። ይህ ግኝት እጅግ ጠቃሚ ነበር። ምክንያቱም ቀደም ሲል የነበረውን የማት የማሰሬት ቅጂ ትክክል በመሆኑን በማረጋገጥ ረገድ ትልቅ አስተዋጽኦ አድርጓል። ሌሎች የዕብራይስጡን ቅጂ ትክክለኛነት የሚያረጋግጡ ትርጉም ትርጉሞች ደግሞ ሴፕቶአጀንትን የተባለውን የሶስተኛ መቶ አመተ ዓለም አጋማሽ ትርጉም፣ የአርማይክ ታርገም፣ ስለ ብሉይ ኪዳን ጥቅሶች ማብራሪያ፣ የጥንታውያን ክርስቲያን ጸሐፊዎች ጥቅሶችና ከዕብራይስጥ በቀጥታ ወደ ላቲን በጀሮም የተተረገመው መጽሐፍ ቅዱስ በአራት መቶ ዓመት ዓለም አመተ ምህረት ናቸው። እነዚህ ሁሉ ተዳምረው በአሁኑ ጊዜ ትክክለኛ የብሉ ኪዳን መጽሐፍት እንዳሉን ያረጋግጣሉ። አዲስ ኪዳን ከጥንታዊ ጽሑፎች ሁሉ በላይ የተፈተነ መሆኑን የሚያረጋግጡ ከአምስት ሺህ በላይ የሆኑ ጥንታዊ ቅጂዎች ዛሬም ይገኛሉ ከሌሎቹ መጽሐፍት ጋር ስነጻጽርም አስደናቂነቱ የሚያመለክቱቱን አያሌ ነጥቦች አሉ። ለዚህ ማስረጃነት የሚቀጥለውን ጥቅስ እንመልከት። አዲስ ኪዳንን በጥንታዊ ቅጂዎች ብዛት ከሌሎች ተመሳሳይ እድሜ ካላቸው ሆኖም በቂ የታሪክ መረጃ ከሌላቸው መጽሐፍት ጋር ስናነጻጽር በምንመለከትበት ሁኔታ መደነቅ አይበዛብንም። ቄሳር የተዋጋውን የጋሊክ ጦርነት በማስመልከት በ58 እስከ 50 ዓመተ ዓለም የተጻፉት የታሪክ መረጃዎች እምብዛም ከመሆናቸው ጋር ዘጠኝ ወይም አስር ያህሉ ብቻ ናቸው። በአሁኑ ጊዜ በጥሩ ሁኔታ የሚገኙት ከዚህ በጣም ጥቂት ነው የሚባለው ከቄሳር ዘመን 900 አመታት በኋላ የተጻፈው ነው። በሮማውያን የታሪክ ጸሐፊ በሊቪ 59 ዓመተ ዓለም እስከ 17 ዓመተ ምህረት ስለ ሮም ከተጻፉት 142 የታሪክ መጽሐፍት ውስጥ ዛሬ የሚገኙት 35ቱ ብቻ ናቸው። ከነዚህም ቢሆን የታሪክን ቅደም ተከተል በክፍል በመመዝገብ የያዘው አንዱ ቅጅ ብቻ ሲሆን ያም ከ400 ዓመታት በኋላ የተጻፈ ነው። በታስቲስ በታስተስ በ100 አመተ ምህረት ከተጻፉ 14 የታሪክ መጻሕፍት አራት ከግማሹ ብቻ እንዲሁም ከ16 የታሪክ መዘክሮች አስሩ ሙሉ በሙሉና ሁለቱ በከፊል ይገኛሉ። እነዚህ እጅግ ጠቃሚ የሆኑ ሁለት ታሪካዊ ስራዎች በዘጠነኛውና በአስራ አንደኛው ክፍለ ዘመን ተቀድተው የተገኙ ናቸው። እንደዚሁ የቱሲዲዲስ ታሪክ አራት መቶ ስልሳ ዓመተ ዓለም እስከ አራት መቶ ዓመተ ዓለም በዘጠኝ መቶ ዓመተ ምህረት በተገኘ ቅጂ የተረጋገጠ ሲሆን የሄሮዶቶስ ታሪክ ማስረጃም ከአራት ሰማኒያ እስከ አራት ሀያ አምስት ዓመት ዓለም ማለት ነው። በተመሳሳይ ሁኔታ ዘግይቶ የተገኘ ነው። ይሁን እንጂ የትኛውም የታሪክ ተመራማሪ ከመጀመሪያዎቹ ጽሑፎች በ አንድ ሺ ሶስት መቶ ዓመታት ዘግይተው የተገኙትን እነዚህ ቅጂዎች ተመልክቶ የሁለቱን የታሪክ ሰዎች ስራ ታማኝነትና ታማኝነት ሊጠራጠር አይችልም። ዛሬ እያሌ የአዲስ ኪዳን መጻሕፍት ሲኖሩ ብዙዎቹ የጥቂት ቅጂዎች ናቸው፣ የጥንት ቅጂዎች ናቸው። እንደዚሁም በግምት ሰባ አምስት የሚሆኑና ከአዲስ ኪዳን ሃያ ሰባት መጽሐፍት ውስጥ ሃያ አምስት ያህሉን የያዙ ከጠቅላላው መጻሕፍም አርባ በመቶ የሚሆነውን የሚሸፍኑ ጥንታዊ የፓፕረስ ቁርጥራጮች ተገኝተዋል። እነኚህ በ135 ዓመተ ምህረት እና ስምንተኛው ምዕተ ዓመት መካከል የተጻፉና በታሪክ መረጃነታቸው እጅግ ብርቅ የሆኑ ቅርሶች እንዲሁም ሌሎች ብዙ የብራና ጽሑፎች አሉ። በመቶ ከሚቆጠሩት የብራና ቅጂዎች መካከል ትልቁ ኮዴክስ ሳይኒያቲከስ አራተኛ መቶ ዓመት ኮዴክስ ቫቲካንስ አራተኛው መቶ ዓመት እና ኮዴክስ አሌክሳንድሪያንስ አምስተኛው መቶ ዓመት ይገኙበታል። ከነዚህም በተጨማሪ 20 የሃይማኖት መጻሕፍት ለቤተ ክርስቲያን አገልግሎት የሚውሉ መጽሐፍ ቅዱስ ክፍሎችን የያዙ በቤተ ክርስቲያን አባቶች የተዘጋጁ ከ86000 በላይ የአዲስ ኪዳን ጥቅሶች በሶስተኛው ምዕተ አመት በጥንታዊ ላቲን በሶሪያና በግብጽ ቋንቋዎች እንዲሁም በአምስተኛው ምዕተ አመት ጀምሮ በላቲን የተረጎማቸው ስራዎች አሉ። በእነዚህ ሁሉ መረጃዎች ላይ በየጊዜው የተካሄዱ የምሁራን ስራዎች ሲታከሉባቸው ዛሬ ያለንን አዲስ ኪዳን የሚታመን ያደርጉታል። መጽሐፍ ቅዱስን መረዳት መጽሐፍ ቅዱስን በትክክለኛ ለመረዳት ሁለት ነገሮች ያስፈልጋሉ። እነርሱም አንደኛ የመንፈስ ቅዱስ አብርሆት ኢሉሚኔሽን ስራና ሁለተኛ የአንባቢው የትርጉም ስራ ናቸው። አብርሆት አብርሆት የሚለው ቃል ለተለያዩ ትምህርቶች የሚጠቀስ ቢሆንም ስለ ክርስቶስ መምጣት ለሰዎች እንደ ተሰጠው አጠቃላይ መረዳት አይነት ዮሐንስ ምዕራፍ 1 ቁጥር 9። በአጠቃላይ ግን በመጽሐፉ የተገለጠውን እውነት በገሃድ የሚታየው የመንፈስ ቅዱስ አገልግሎት ይፋ እንደሚያደርገው ለማመልከት የምንጠቀምበት ነው። ከመጽሐፍ ቅዱስ ጋር ስናዛምደው መለኮታዊ መገለጥ ከመጽሐፉ ይዘት ስትንፋሰ እግዚአብሔር መልእክቱ ከተጻፈበት ዘዴ አብርሆት ደግሞ ከጽሑፉ ትርጉም ጋር መያያዛቸውን እንረዳለን። ያልዳነ ወይም በጌታ ዳግም ያልተወለደ ሰው የእግዚአብሔርን እውነት የተሰወረበት ስለሆነ የመንፈስን የአብርሆት አገልግሎት ሊለማመድ ወይም ስለ መጽሐፍ ቅዱስ እውነት ሊማር አይችልም። የመጽሐፍ ቅዱስን እውነት እንደ ሞኝነት ይቆጥረዋል። 1ኛ ቆሮንቶስ ምዕራፍ 2 ቁጥር 14 በሌላ በኩል ክርስቲያን የሚያነባው ሁሉ ይገለጥለት ዘንድ አብሮት እንደሚያገኝ ተስፋ ተሰጥቶታል። ዮሐንስ ምዕራፍ 16 ቁጥር 12 እስከ 15 አንደኛ ቆሮንቶስ ምዕራፍ 9 ቁጥር 3 ቁጥር 2። እነዚህን ሁለት ጥቅሶች በመረዳት ሌሎች እውነቶችን ላይ መድረስ ይቻላል። አንደኛ ከሁሉም በላይ መንፈስ ራሱ አስተማሪ መሆኑንና አማኞች ህይወት ውስጥ መገኘቱ የተልኮውን አላማ ያሳካዋል። ሁለተኛ የትምህርቱ ይዘት እውነትን ሁሉ ያቅፋል። ትንቢትን፣ ወደፊት የሚሆነውን መረዳትም ይጨምራል። ሶስተኛ የአብርሆት ዓላማ ለክርስቶስ ክብር እንጂ መንፈስ ቅዱስ ራሱን ለማክበር አይደለም። አራተኛ የአማኝ ስጋትን ስጋዊነት ይህን የመንፈስ ቅዱስ አገልግሎት ሊያገደው ብሎም ሊያስቀረው ይችላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ 2 ትርጉም። አብርሆት እርግጠኛ ቢሆንም ወዲያውኑ የምንረዳው ግን አይደለም። ከላይ እንደተገለጠው አማኝ የሆነ ሰው ይህን አገልግሎት ለመለማመድ ከጌታ ጋር ኅብረት ሊኖረው ቃሉን ሊያጠና ይገባ እንዲሁም እግዚአብሔር ለቤተ ክርስቲያን በሰጣቸው መምህራን በመረዳት ሮሜ ምዕራፍ 12 ቁጥር 7 ባለው ችሎታና በሚያጋጥመው እድል መጠቀም አለበት። መሰረታዊው የትርጉም መመሪያ ግልጥ በሆነ ቋንቋ ለመተርጎም ተጣጣር የሚል ነው። እዚህ ላይ ለቃል በቃል ትርጉም ቅድሚያ ያልተሰጠበት ምክንያት የሐሳብ መዛባቶች እንዳይፈጠሩ በመስጋት ነው። ግልጥና ቀጥተኛ ትርጉም ቢያንስ ቢያንስ የሚከተሉትን ፍሬ ሀሳቦች ይይዛል። አንደኛው በግልጥ ለመተርጎም የሚያሻ ሰው መጀመሪያ የሚሻ ሰው መጀመሪያ የእያንዳንዱን ቃል ፍቺ ከሰዋሰዋዊ አገባቡና ከወቅቱ ታሪክ አኳያ መረዳት ይኖርበታል። ሁለተኛ፣ ግልጥ ትርጉም ምሳሌያዊ አነጋገሮችን ይጠቀማል፣ አያስወግድም። ዘበያዊ አነጋገሮች ነው መልእክቱን በቀጥታ ሊያስተላልፍ የሚችለው። በሌላ አነጋገር ከእያንዳንዱ ዘበያዊ አነጋገር በስተጀርባ ቀላል የሆነ ትርጉም እንደሚኖር ተርጓሚው ልረዳ ይገባል። ሶስተኛ ሁልጊዜ ሲያነቡ የጥቅሱን ወይም የእያንዳንዱን ሀሳብ በማጣመም ይሁን በማጣጣም ይሁን ምክንያቱም ከአውደ ምንባቡ በመነጠል ለጥቅሱ ሌላ ትርጉም ሰጥቶታል። ትርጉም ሰጥቶት ሊሆን ይችላል። ከሚያነቡት ክፍል በፊትና በኋላ ያለውን አንቀጽ ማንበብ ጥንቃቄ ብቻ ሳይሆን ጥበብም ነው። መልእክቱንም በግልጥ እንዲገነዘቡ ይረዳውታል። አራተኛ የመለኮታዊ መገለጥን እድገትና ሂደት ያስተውሉ። መጽሐፍ ቅዱስ በአንድ ጊዜ ከሰማይ ዱብ ያለ ሳይሆን ለመጽሐፍ 1600 ዓመታት ያህል የፈጀና በተለያዩ ጸሐፊዎች የተደረሰ መሆኑን ያስተውሉ። ይህ ማለት እግዚአብሔር መልእክቱን ደረጃ በደረጃ ለሰው ሲገልጥ በአንድ ዘመን የሰጠው መገለጥ በሌላ ዘመን ሊጨምርም ሊለወጥም እንደሚችል ከልብ ማጤን ያስፈልጋል። በብሉይ ኪዳን ያልተገለጠውን አዲስ ኪዳን በሰፊው አብራርቶ ይገልጠዋል። በአንዱ ዘመን ግዴታን ያዘለ ትእዛዝ በሌላ ዘመን ሊሻር ይችላል። ለምሳሌ የአሳማ ስጋ አለመብላት በአንድ ዘመን በእግዚአብሔር ሕዝብ ላይ ሕግ የነበረ ሲሆን አሁን ግን ተሽሯል። 1ኛ ጢሞቴዎስ ምዕራፍ 4 ቁጥር 3። ይህን የመሳሰሉ ነገሮችን ማጤን በጣም ጠቃሚ ነው። ያለዚያ መጽሐፍ ቅዱስ ልታረቁ በማይችሉ ተቃራኒ ሐሳቦች የተሞላ ይመስላል። ማቴዎስ ምዕራፍ 10 ቁጥር 5 እስከ 7 ከምዕራፍ 28 18 እስከ 20 ጋር ያነጻጽሩ። አምስተኛ መጽሐፍ ቅዱስ ከሱት በሆኑ ቋንቋዎች ጭምር እንደሚናገር ይረዱ። ይህ ማለት መጽሐፍ ቅዱስ ነገሮችን እንደሚታዩ አድርጎ የሚገልጣቸው እንጂ ሳይንሳዊ ቋንቋ የሚጠቀም አለመሆኑን መገንዘብ ያሻል ማለት ነው። ለምሳሌ ፀሐይ ስነግረን ፀሐይ ትወጣለች ወይም ትጠልቃለች። ይህ የዘልማድ አነጋገር ነው። አንዱንም አታደርግም የሚለው አባባል ለዚህ ማስረጃ ሲሆን ማቴዎስ ምዕራፍ 5 ቁጥር 45፣ ማርቆስ ምዕራፍ 1 ቁጥር 32 ግልጥና የተለመደ አነጋገር ነው። ስድስተኛ ስተረጉሙ የመጽሐፍ ቅዱስን ዋና ዋና ክፍሎች በጥንቃቄ አስተውሉ። በጣም መሰረታዊ ልዩነት የሚያገኘው የሚገኘው በአዲስ ኪዳንና በብሉ ኪዳን መካከል ነው። ደግሞም የተለያዩ የጽሑፍ አይነቶች አሉ። እነዚህም ታሪካዊ፣ ስነ ግጥም፣ ትንቢታዊ የመሳሰሉ ሲሆኑ እነኚህን በትክክል ለመተርጎም ልዩነታቸው መታወቅ አለበት። ስለ መጽሐፍ ቅዱስ ትርጉም ሲታሰብ ትኩረት ሊሰጣቸው የሚገባ ሌሎች ጉዳዮችም አሉ። ለምሳሌ ለአብርሃም የተሰጠው ቃል ኪዳን ዘፍጥረት 12 ቁጥር 1 እስከ 3፣ ከዳዊት ጋር የተገባው ቃል ኪዳን 2 ሳሙኤል ምዕራፍ 7፣ ቤተ ክርስቲያን የክርስቶስ አካል የመሆኗ ምስጢርና ኤፌሶን ምዕራፍ 3 ቁጥር 6፣ የሕግና የጸጋ ልዩነት የመሳሰሉትን በጥንቃቄ መረዳት ያሻል። ዮሐንስ ምዕራፍ 1 17፣ ሮሜ 6 14። እነዚህ ስለ ግልጥ ትርጉም የሚያስረዱ መሰረታዊ ሐሳቦች ናቸው። እግዚአብሔር የሚፈልገውም መንፈሱ ያለበትን መጽሐፍ ፍጥረታቱ በግልጥ በሆነ መንገድ በመተርጎም እንዲረዱት ነው።